ሳይንስና ኅብረተሰብ በአዲስ አበባ ዩኒቨርሲቲ የፋርማሲ ቴክኖሎጂ ዘርፍ መምህርና ተመራማሪው ፕሮፌሰር ጽጌ ገብረ ማርያም ለሽልማት የበቁት በሕይወት ዘመን ላከናወኑት ሳይንሳዊ ምርምርና በዘርፉ ላበረከቱት የላቀ አስተዋጽኦ ነው። ፕሮፌሰሩን ለሽልማት ያበቃቸው እጅግ ዝነኛ የሆነው የጀርመኑ አሌክሳንደር ሁምቦልት ተቋም በጀርመንና በምሎ ዓለም ከሚገኙ ምጡቃን ተመራማሪዎች እንዲሁም ምሁራን ጋር በመተባበር ይታወቃል። ፕሮፌሰር ጽጌ በመድኃኒት ቅመማ ቴክኖሎጂ ዘርፍ ከ200 በላይ የምርምር ጽሑፎችን ለህትመት ያበቁ ብርቱ ሳይንቲስት መሆናቸውን ጀርመናዊው ፕሮፌሰር ራይንሃርት ኖይበርት ይመሰክራሉ። ኢትዮጵያዊውን ፕሮፌሰር ለሽልማት ያጩት ጀርመናዊ ፕሮፌሰርን በስልክ አነጋግረናል። አብራችሁን ቆዩ። አሌክሳንደር ሁምቦልት በጀርመን ሀገር የጥናትና ምርምር ዘርፍ ስማቸው በክብር ከፍ ብሎ ከሚነሱ ከፍተኛ የምርምር ተቋማት መካከል ቀዳሚው ነው። ይህ የምርምር ተቋም ኢትዮጵያዊውን ተመራማሪ ፕሮፌሰር ጽጌ ገብረ ማርያም ለታላቅ ክብር አብቅቷል። ፕሮፌሰር ጽጌ በአዲስ አበባ ዩኒቨርሲቲ የፋርማሲ ቴክኖሎጂ ተመራማሪ ናቸው። ተሸላሚ የሆኑትም በሕይወት ዘመን ሥራና ምርምር ላበረከቱት አስተዋጽኦ መሆኑን ለሽልማቱ ያጩዋቸው ፕሮፌሰር ራይንሃርት ኖይበርት ተናግሯል። ለጊዮርግ ፎርስተር የምርምር ሽልማት ተቋም በእጩነት የጠቆምኩት እኔ ነኝ። ሽልማቱ በአሌክዛንደር ሁምቦልት ማህበረሰብ የሚዘጋጅ ነው። የጊዮርግ ፎስተር የምርምር ሽልማት የሚሰጠው በሁሉም የትምህርት ዘርፍ ስኬት ላስመዘገቡና የላቀ አስተዋጽኦ ላበረከቱ ተመራማሪዎች ነው። ተመራማሪዎቹ ለሽልማት ለመብቃት በማደግ አሊያም በሽግግር ላይ በሚገኙ ሀገራት አዲስ አሊዮት ወይንም መሰረታዊ ግኝት ላይ መድረስ መቻል አለባቸውም። ፕሮፌሰር ጽጌ በሳይንሳዊ አጠራራቸው ግሊኑስ ሎቶይደስ ማለትም መተሬ የሚባሉትንና ፕሉምባጎ ዛይሌኒካ የተሰኙ ባለ አበባ ቅጠላቅጠሎችን እንዲሁም እጽዋት ለመድኃኒት አገልግሎት እንዲውሉ በማስቻል ዓለም አቀፍ እውቅና በስማቸው አስመዝግቧል። መተሬ ቅጠል ከትንሹ አንጀት እንደ ኮሶ ያሉ ህዋሳትን ያስወግዳል። ይህን ቅጠል ፕሮፌሰሩ በንክብል መልክ መድኃኒት እንዲሆን አዘጋጅቷል። ሌላኛው ፕሉምባጎ ዛይሌኒካ የሚባለው እጽ ደግሞ ችፍ የሚባለውን ቆዳ ላይ ሽፍ ብሎ የሚያሳክክ ስር የሰደደ ቁስልን ለማከም ይውላል። ፕሮፌሰር ጽጌ መድኃኒቶቹን የሰሩት ከባህላዊ ሐኪሞች ጋር በመመካከር ነው። በመድኃኒት ቅመማ ዘርፍ ፕሮፌሰር ጽጌ በመቶዎች የሚቆጠሩ ሳይንሳዊ ጥልቅ ጥናታዊ ጽሑፎቻቸው ለህትመት በቅቶላቸዋል። በመድኃኒት ቅመማ ቴክኖሎጂ ዘርፍ ከሁለት መቶ በላይ የምርምር ጽሁፎችን ለህትመት አብቅቷል። ላብነት ያህል አገር በቀል የሆኑ ተክሎችን ለመድኃኒት ቅመማ ቴክኖሎጂ ጥቅም እንዲውሉ ለማስቻል ከፍተኛ ምርምር አከናውኗል። ለምሳሌ በካዛቫ ተክል ላይ ያደረገውን ምርምር መጥቀስ ይቻላል። ለዶክትሬት መመረቂያው ያከናወነው ጥናት በፋርማሲ ውስጥ ጥቅም ላይ ሊውል የሚችል ነው። ፕሮፌሰር ጽጌ በተለይ በእንሰት ተክልና ካሳቫ በሚባለው ስኳር ድንች መሳይ ተክል ላይ ያደረጉት ጥናትም ልዩ ና ጥልቅ መሆኑን ፕሮፌሰር ራይናርድ ኖይበርት ተናግሯል። በተለይ የእንሰት ተክል በደቡባዊ ኢትዮጵያ ለአስር ሚሊዮን ግድም ነዋሪዎች በዋነኛ ምግብነት እንደሚያገለግል ከሌሎች ኢትዮጵያውያን ተመራማሪዎች ጋር ለትምት ባበቁት መጽሐፋቸው ተገልጧል። መጽሐፉ ከዕለት ተዕለት የምግብ አቅርቦቶች መድኃኒቶችን ለመቀመም ጥቅም ላይ ስለሚውሉ ነገሮች በዋናነት ይተነትናል። እንደ ፕሮፌሰር ራይናርት ማብራሪያ አንድ አፍሪቃዊን በአሌክሳንደር ሁምቦልት ተቋም ተሸላሚ ለማድረግ እጅግ ከባድ ነው። አብዛኛውን ጊዜ የዚህ ተቋም ተሸላሚዎች በምዕራቡ ዓለም ምርምርና ጥናታቸውን የሚያከናውኑ ተመራማሪዎች ናቸው። ከአፍሪቃ አንድን ሰው በአሌክዛንደር ሁምቦልት ማህበረሰብ የምርምር ተሸላሚ ይሁን ብሎ በእጩነት ማቅረብ እንዲህ እንደ ዋዛ የሚታይ ነገር አይደለም። ከፍራንክፈርት ወይንም ደግሞ ከታላቋ ብሪታንያ ለእጩነት የሚቀርብ ሰው ከአፍሪካ ከሚቀርበው ጋር ሲነጻጸር ለምርምር አመች የሆኑ ነገሮችን የማግኘት እድሉ ከፍተኛ ነው። ስለዚህ ከአፍሪካ እጩ ማቅረብ ቀላል አይደለም። ለጀርመኑ አሌክሳንደር ሁምቦልት ተቋም ሽልማት እጩነት የበቁት ፕሮፌሰር ጽጌ በመድኃኒት ቅመማ ዘርፍ ምርምር በማካሄድ ብቻ አልተወሰኑም። በአገር አቀፍና በዓለም አቀፍ መድረኮች ላይ ተገኝተው ከሃምሳ በላይ ጥናታዊ ጽሁፎችንም አቅርቧል። አዲስ አበባ ዩኒቨርሲቲ በድረገጹ ያሰፈረው የስራ ልምዳቸው እንደሚያመለክተው ፕሮፌሰር ጽጌ ከአርባ በላይ ተማሪዎችን ለሁለተኛ ዲግሪ ጥናታቸው አማክሯል። በአሁኑ ወቅትም ለሁለተኛ ዲግሪ የሚያጠኑ አስራ አምስት ተማሪዎችን እንዲሁም ለዶክትሬት ዲግሪያቸው ምርምራቸውን የሚያካሂዱ አራት ተማሪዎችንም በማማከር ላይ እንደሚገኙ ፕሮፌሰር ጽጌ ተናግሯል። ቀደም ሲል የአዲስ አበባ ዩኒቨርሲቲ ድረ ምረቃ ጥናትና ምርምር ምክትል ፕሬዝዳንት እንዲሁም የፋርማሲ ትምህርት ቤት ዲን ሆኖም አገልግሏል። የበርካታ የሳይንሳዊ ምርምሮችና ተቋማት ኃላፊም በመሆን አገልግሏል። እኚህ ታላቅ ኢትዮጵያዊ ፕሮፌሰር እስካሁን ላበረከቱት አስተዋጽኦ በማርቲን ሉተር ሀለ ዩኒቨርሲቲ የሕይወት ዘመን ተሸላሚ በመባል የ60 ሺህ ዩሮ ሽልማት እንደሚሰጣቸው ፕሮፌሰር ራይናርት ተናግሯል። ከዚህ የገንዘብ ሽልማት በተጨማሪ ፕሮፌሰር ጽጌ ጀርመን ውስጥ ጥናት ለማካሄድ መቆየት እንደሚችሉም ጀርመናዊው ፕሮፌሰር ገልጧል። ከዚህ በተጨማሪ የዶክትሬት አጥኚዎችን ይዞ ወደ ጀርመን መምጣት ይችላል። ከየካቲት እስከ አምሌ ድረስ ለግማሽ ዓመትም እኛ ጋር ሀለ ዩኒቨርሲቲ ውስጥ መቆየት ማግኘት ይችላል። አሌክሳንደር ሁምቦልት ተቋም በየአመቱ ሽልማት ከመስጠቱን ባሻገር የምርምር ወጪ ድጋፍም ያደርጋል። ፕሮፌሰር ጽጌ የአሌክሳንደር ሁምቦልት የትምህርት ወጪ ድጋፍ አግኝተው ጀርመን ጥናት ያከናወኑት እንደ ጎርጎሮስ አቆጣጠር ከ1994 እስከ 1995 ዓ ም ድረስ ነው። ተቋሙ በመላው ዓለም ለሚገኙ ስድስት ተመራማሪዎች በየአመቱ የጊዮርግ ፎስተር የምርምር ወጪ ድጋፍ ያደርጋል። በተቋሙ ድጋፍ ጥናት ለማከናወን በየዓመቱ የሚላኩ ማመልከቻዎች ከጥር ወር የመጀመሪያ ሳምንት ማለፍ አይገባቸውም። በርካታ ኢትዮጵያውያን ተመራማሪዎችም በአሌክሳንደር ሁምቦልት የምርምር ተቋም የትምህርት ወጪ ድጋፍ እየተደረገላቸው ወደ ጀርመን በማቅናት ሀለ ዩኒቨርሲቲ ውስጥ የዶክትሬት ጥናታቸውን አከናውኗል። ፕሮፌሰር ጽጌ ከሀለ ዩኒቨርሲቲ ጋር ተባብሮ በመስራት እስካሁን ሁለት አስርት ዓመታትን አስቆጥሯል። ለመጀመሪያ ጊዜ ከዩኒቨርሲቲው ጋር መስራት የጀመሩት በ1996 ዓመተ ምህረት ነው። ከዩኒቨርሲቲው ጋር የሚያደርጉት ትብብር እንደቀጠለ ነው። በዚህ ዓመት አንድ ትልቅ ምርምር ለማከናወን የሚያስችል አዲስ ፕሮጀክት ፍቃድ ጸድቋል። ይህንን ምርምር ገና ከጽንሱ አንስቶ በማሳደጉ ላይ ፕሮፌሰር ጽጌ ድርሻው ከፍተኛ ነው። ፕሮጀክቱ አዲስ አበባ፣ ቦትስዋና፣ ካሜሮን እንዲሁም ታንዛኒያ የሚገኙ ተመራማሪዎችን የሚያስተሳስር ግዙፍ መረብ ነው። በዚህ የትብብር ፕሮጀክት ፕሮፌሰር ጽጌ ድርሻው ላቅ ያለ ነው። እኔ ጡረታ በመውጣቴ አብሮት የሚሰራው ሌላ ባልደረባዬ ነው። እንዲያም ሆኖ ግን ከጀርባ ሆኜ በመጠኑ ድጋፍ አደርጋለሁ። ለዚህ ፕሮጀክት የጀርመን መንግስት 800,000 ዩሮ እንደመደበላቸው ፕሮፌሰር ጽጌ ገልጧል። ከሁለት አስርት ዓመታት በፊት ፕሮፌሰር ጽጌ በሀሌ ዩኒቨርስቲ ተመራማሪ ሆነው ሲሰሩ በወቅቱ የቅርብ አማካሪያቸው የዩኒቨርሲቲው ፕሮፌሰር ራይንሃርት ኖይበርት ነበሩም። ፕሮፌሰር ራይንሃርት በሀሌ ዩኒቨርሲቲ የባዮፋርማሲ ክፍል ውስጥ እስከ ባለፈው ዓመት ህዳር ወር ድረስ በመምህርነት አገልግሏል። ጡረታ ከወጡ ደግሞ አንድ ዓመት ተቆጥሯል። በስልክ ልናናገራቸው በደወልን ጊዜ ከዶቼቬሌ የአማርኛው ክፍል መሆኑን ሲያውቁ ኢትዮጵያዊው ተመራማሪ ፕሮፌሰር ጽጌን ያገኙ ያህል እንደተሰማቸው በፈገግታ ተውጠው ተናግሯል። ፕሮፌሰር ጽጌም ከጀርመናውያኑ ፕሮፌሰሮች ጋር ቅርበታቸው የቤተሰብ ያህል መሆኑን ገልጧል። ጀርመናዊው ፕሮፌሰር ኢትዮጵያዊው ፕሮፌሰር ሽልማታቸውን ለመቀበል የሚመጡበት ቀን እስኪደርስ በጉጉት ነው የሚጠብቁት። ኢትዮጵያዊው ፕሮፌሰር ሽልማታቸውን በይፋ የሚቀበሉት ከአራት ወራት በኋላ እንደሆነ የጀርመኑ ሀለ ዩኒቨርሲቲ አስታውቋል። የክብር ተሸላሚው ፕሮፌሰር ጽጌ ገብረ ማርያም በሕይወት ዘመናቸው ስኬታማ ተመራማሪ ናቸው። ለብዙዎች ላልተሳካላቸው ግን ህልማላቸው አላቸው። በአንድ ሰው ሕይወት ዘመን የማይታይ ሊሆን ይችላል። ግን ህልም ስላልከኝ ነው ባልም እና እንደው እግዚአብሔር ህልምህን አሳካልሃለሁ ቢላይ የሰው ልጅ መሰረታዊ ፍላጎቱ ተሟልቶ በዛ ላይ ደግሞ መሰረታዊ ፍላጎት ምግብ፣ መጠለያ፣ ልብስ፣ መድኃኒት ብቻ ሳይሆን ሰላም አግኝቶ የዲሞክራሲ መብቱ ተጠብቆ ተፈጥሮ የሰጠውን መብት ማንም ሳይነካበት በሰላም የሚኖር ህብረተሰብ በይ በጣም በጣም እንደው የዋህ ህልም ሊሆን ይችላል። ምኞት ይሄ ነው። በግሌ ግን እግዚአብሔር ይመስገን ከዚህ አድጌ የተቻለኝን ያህል ብዙ ልጆች አፍርቻለሁ። በማስተርስ በፒኤችዲ ደረጃ እዚህ ሀገር ያሉ፣ ፈረንጅ ሀገር ያሉ ትላልቅ ቦታ የደረሱ ብዙ ወጣቶችን አፍርቻለሁ። እና መምህርነት ትልቅ ሙያ ነው። ከራስህ ታልፍ አለ። የሰው ልጅ ደግሞ ስለ ራሱ ብቻ ካሰበ ከእንስሳ አይለይም። ምክንያቱም ማንኛውም እንስሳ ስለ ራሱ ማሰብ አያቅተውም። ሰውን ሰው የሚያሰኘው ከራሱ አልፎ ለሌላው ወገኑ ማሰብ ይችል ነው እና ከዛ አንጻር ስለራሴ የሚመኘው ምንም ነገር የለም። እግዚአብሔር ይመስገን ሁሉ ነገር ሰጥቶኛል። እና ግን ይሄን ኦፖርቹኒቲ ደግሞ ከሰጠኝ ላላገኙ እንደው እንዲያገኙ መመኘት ነው። ይኸው ነው። አድማጮች በሚቀጥለው ሳምንት ዝግጅታችን ደግሞ ከአሌክሳንደር ሆምቦልት ማህበረሰብ የጊዮርግ ፎስተር የምርምር ተቋም ተሸላሚ ከሆኑት ኢትዮጵያዊው ፕሮፌሰር ጽጌ ገብረ ማርያም ጋር ያደረግነውን ቃለመጠይቅ እናሰማችኋለን። ማንተጋፍቶ ስለሺ ነኝ። መልካም ጊዜ ጤና